ዛሬ ማርች 8 ዓለም አቀፍ የሴቶች ቀን፣ ቀኑን ምክንያት አድርገን ወንዶች ሴቶችን ማለትም እናትን፣ ሚስትንና እህትን እንዴት በሥራ ይረዳሉ ብለን የተለያዩ ሰዎችን አነጋግረናል። ግርማ አስማማው ባላለሁ። የቦሌ ኢትዮ ቻይና ወዳጅነት የመጀመሪያ ጃ ትምህርት ቤት ርዕሰ መምህር ከልጅነት ጀምሮ በአጋጣሚ የሆኖ ቤት ውስጥ የነበርነው ሶስት ወንድ ልጆች ነው የነበርነው ሌላም ሴትም ስላልነበረ እንግዲህ እናትን የማገዝ ሁኔታዎች በሙሉ ያው በሶስቱ ወንዶች ላይ የተጣለ ስለነበረ አጋጣሚ ሆኖ እኔም የመጨረሻ ልጅ በሆንም አብዛኛው ስራ ላይ ግን ተሳታፊ ነው የነበርኩትኝ። በተለይ ቤት የመጥረጉ አብስሎም የማቅረቡ ላይ የቤት እቃዎችንም የማጠብ የማስተካከል እንደዚህ አይነት ጉዳዮች ላይ ተሳታፊ ነው የነበርኩት እና ብዙም እኛ ቤት ላይ ወንድ ሴት የሚል ነገር የተከፋፈለ ነገር አልነበረም። አሁን ደግሞ ባለትዳር ሆኜ የሴት ልጅ አባት ሆኜ ልጄን እንግዲህ ከመጀመሪያው እናቷን ሳልጠብቅ ከማጠብ፣ ልብሷን ከማስተካከል፣ ምግቧን ከማቅረብ እንደዚህ አይነት ሁኔታዎችን በሙሉ በራሴ አቅም እየተስተካከለ ያለበት ሁኔታዎች ነው ያሉት ማለት ነው። አንድ ስማቸው ሊጠቀስና ድምፃቸው ሊቀረጽ ያልፈቀዱ የአዲስ አበባ ነዋሪ የሴቶች ስራ ለሴቶች የወንዶች ደግሞ ለወንዶች ቢሆን ጥሩ ነው ብለውናል። እንዲሁም ፈጽሞ ኩሽና ቤት ገብተው እንደማያውቁ በኩራት ይናገራሉ። በአብዛኛው ኢትዮጵያዊ ወንድ የዚህ ሰለባ ነበረ። አሁን አሁን ግን መሻሻሎች እንዳሉ ነው ያነጋገርናቸው ወገኖች ያረጋገጡልን። ስሜ ዮሐንስ ታምራት ይባላል። በተለይ ከእናቴ ጋር ልዩ ግንኙነት ነበረኝ አግዛት ነበረ። ብዙ ነገር ገበያ ሄድላት አለው ቤት ውስጥ የሚሰሩ ቀለል ቀለል ያስራዎችን ሰራ ነበር። ትልቅም ሆኜ ሀይስኩልም ሁሉ ገብቼ ብዙ ሰፖርት አረጋት ነበረ። ስለዚህ ለሴቶች ከፍተኛ ክብር ሰጣለሁ። አሁንም ባለትዳን ነኝ። ለምሳሌ በቅርቡ ከአንድ አመት በፊት አሁን ባለቤት ተወልዳለች። እንደውም ቅርቦ ነው የሚያግዛት ውሎ አል ነበረ እኔ ነበርኩ ማግዛት በብዛት ከአጥሚት ጀምሮ እሱ እሰራለሁ እንጀራ ነው እንጂ የሚቀረኝ። ብዙ ነገር አግዛት ነበረ። ይሄ ደግሞ በጣም ጥቅም አለው። ፍቅር ይጨምራል እና ለሴቶች ያለኝ ክብር በጣም ከፍተኛ ነው። ቶማስ አባው እባላለሁ። እናቴን እህቴን በደንብ ለማግዛት ወጥ በመስራት እንዲሆን ይችላል። የተለያዩ ማቴሪያሎችን በማቅረብ ሊሆን ይችላል። እንደገና ደግሞ ምግብ ላይ ደግሞ ኩክ እያደረኩ ብዙ ጊዜ የምጠቀመው ራሴ ነኝ የምጠቀመው ያው ይሄ ነገር ለእኔ ትልቅ ነገር ነው ብያምናለሁ። ቢራራ ካሳ እባላለሁ። ማለት ከድሮ አንስቼ ማዘሬን እረዳለሁ። የመጀመሪያ ልስ በመሆኔ እናቴን እየረዳሁ ልጆችን እያያስኩ፣ ቡና እያፈላው፣ ወጥም እየሰራሁኝ ነው እስካሁን እየረዳሁት ያለሁትና ማዘሬን ማለት ነው። እና አሁንም ቢሆን እዚህ አዲስ አበባም ከመጣሁኝ ራሴን ችዬ ነው ወጥ ሰራለሁ። አልጋዬን ራሴን ችዬ አነጥፋለሁ። በቃ ሙሉን ቤቱን ራሴን ራሴ አስተዳድራለሁ ማለት ልክ እንደ ሴቱኝ ማለት ነው በዛውም ያው ትምህርቴን ጎን ለጎን ሁሉን ነገር ራስን ችዬ እሰራለሁ። የሴት ስራ ሁሉን አጠናቀቄ ይችላለሁ ማለት ነው። ሰራለሁ። ሰውየው ሚስትህ ምን ሰራለች ቢሉ ስራ የላትም አለ። ጥያቄው ጥያቄውን በማራዘም ጠዋት ተነስተህ ቁርስ ትበላለህ አለው። አዎ፣ ማን ሰርቶልህ? ሚስቴ ነቻ። ውሃ ማን ያቀርብልሃል? ሚስቴ። ልብሶችህን ማን ያጥብልሃል? ሚስቴ ነቻ። ልጆችህስ ማን ይንከባከባቸዋል? ሚስቴ ጠያቄው፣ መልሶ ታዲያ ይህ ሁሉ ሥራ እየሠራች እንዴት ሥራ የላትም ትላለህ አለው፣ ይባላል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ከአዲስ አበባም